በመውጣ የተቃጠሉ መስጊዶችንና የገበያ ማዕከሎችን ለመገንባትና እንዲሁም ንብረታቸውን ያጡ ወገኖችን መልሶ ለማቋቋም ከሁለት መቶ ሚሊዮን ብር በላይ መሰብሰቡን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። በእርዳታ ማሰባሰቡ ስራ የተሳተፉትን ወገኖች ጠቅላይ ምክር ቤቱ ጨምሮ ማመስገኑን ጠቅሶ ሙክታር ጀማል ተከታዩን አድርሶናል። በአማራ ብሔራዊ ክልላዊ መንግሥት ምዕራብ ጎጃም ሞጣ ከተማ ታኅሣሥ 10 2012 የተፈጸመውን የመስጂዶችና የተለያዩ የገበያ ማዕከላት መቃጠልን ተከትሎ የሁሉንም ኢትዮጵያውያን አስተባብሮ የተቃጠሉ መስጂዶችን መልሶ ለመገንባትና ተጎጂዎችን ለማቋቋም የገቢ ማሰባሰብ ኮሚቴ አዋቆ ሲንቀሳቀስ እንደነበረ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ገልጿል። ሪፖርቱን በንባብ ያቀረቡት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ሼህ ሐሽም መሐመድ የኢትዮጵያ ሕዝብ በእምነትና በብሔር ሳይለያይ በእርዳታ ማሰባሰብ ሂደቱ ላይ መሳተፉን ገልጸው የተሰበሰበው የድጋፍ ገንዘብ ካቀዱት በላይ መሆኑንም ተናግረዋል። በሀገር ውስጥና በተለያዩ የዓለም ሀገራት በይፋ የተጀመረው የገቢ ማሰባሰብ ንቅናቄ ሁለት መቶ ሚሊዮን ብር ለማሰባሰብ ታቅዶ እስከ ዛሬው ዕለት ድረስ በሀገር ውስጥ በአይነት የተለገሰውንና በአብዛኛው በውጭ ሀገር የተሰበሰበውን ገንዘብ ሳይጨምር ይህ መግለጫ እስከተሰጠበት ድረስ በዘጠኝ ባንኮች በተከፈቱት የገቢ ማሰባሰቢያ ሂሳቦች በጥሬ ገንዘብ ብር 208 ሚሊዮን 939962 ብር ከዘጠና ሳንቲም በማሰባሰብ ከእቅድ በላይ ማሳካት ተችሏል። አልሐምዱሊላህ በቀጣይ ጊዜ ጠቅላይ ምክር ቤቱ በተሰበሰበው ገንዘብ የፈረሱ መስጂዶችን ተመልሰው እንዲገነቡ ማድረግ፣ ለተጎጂዎች በአፋጣኝ መድረስ የሚችልበት ሁኔታ የሚያመቻች ግብረ ኃይል አዋቅሮ ወደ ሥራ እንዲገባ በማድረግ ላይ እንደሚገኝ ተገልጿል። በእርዳታ ማሰባሰብ ሂደቱ ላይ ለተሳተፉ በሙሉ ያመሰገኑት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሙፍቲ ሐጅ ዑመር ኢድሪስ ከዚህ በኋላ በማንኛውም ሁኔታ በመስጅድ ውስጥም ሆነ ሌላ አካባቢ በሞጣ ተጎጂዎችና በጠቅላይ ምክር ቤቱ ስም የሚደረግ የገቢ ማሰባሰብ እንቅስቃሴ አለመኖሩንም ገልጸዋል። የኢትዮጵያ ሙስሊም ብቻ ሳይሆን ክርስቲያኑም ክርስቲያኑም ተባባሪነቱን ወንድማማች ትማማችነቱን በጣም የገለጸበት ተግባር ነው ያለፈው። የተገኘውም ገንዘብ ደግሞ አዋጭና አስገራሚ አስደናቂ ነው። ብዙ ወንድሞቻችን ሰባት ሰባት ሚሊዮን አስር ሚሊዮን የሰጡ ሰዎች አሉ። በጣም የኢትዮጵያ ሕዝብ ትብብሩን የገለጸበት መልካም ተግባር ስለሆነ በመጀመሪያ ጠቅላይ ምክር ቤታችንን ማመስገን እፈልጋለሁ። በተደረገው የእርዳታ ማሰባሰብ ከጥሬ ገንዘብ በተጨማሪ ግምቱ ከሰባት መቶ ሃምሳ ሺህ ብር በላይ የሚገመቱ የተለያዩ የወርቅ የብር ከነሐስ የተሰሩ ጌጣጌጦችና የእጅ ሰዓትን ጨምሮ የተለገሱ መሆናቸውን የተናገሩት ዋና ጸሐፊው ሼህ ሐሺም መሐመድ ወቅቱ ለየት ያለ ትዕይንት የተስተናገደበትም ነበር ብለዋል። እንደ ልብ መንቀሳቀስ የማይችል ወንድማችን እንደ እግር የሚገለገልበት ክራንች ተሸጦ ለወገኖቹ እርዳታ እንዲውል ሰጥቶ በከፍተኛ ብር በጨረታ የተሸጠውን የወገኖቿ ኑሮ ወደ ነበረበት እንዲመለስ አዲሱ ሙሽራ ሆና የጋብቻዋ ምልክት የሆነውን ቀለበቷን ሰደቃ የሰጠችውን ከአርባ ዓመት በላይ የተቀመጠውን የቤተሰብ ቅርስ ጌጣጌጥ ሙዳይ ከነ ጌጣጌጡ የለገሱትን የቤተሰብ መተዳደሪያ ባጃጅ ለተቃጠለው ባጃጅ ምትክ ትሆን ዘንድ ያበረከተውን የተቋማቱ ግንባታዎችን በተመለከተ በመስኩ ልምድ ያላቸው ባለሙያዎችና ከአማካሪ ድርጅቶች ጋር በመቀናጀት በአጭር ጊዜ ወደ ግንባታ እንዲገባ የሚደረግ መሆኑን የኢትዮጵያ እስልምና ጉዳዮች ምክር ቤት በሰጠው ጋዜጣዊ መግለጫ አስታውቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።